The Voice of America. በደቡብ ሱዳን ሰላም ማስፈን ለኢትዮጵያ ሀገራዊ ጸጥታና ጥቅም ወሳኝ ጉዳይ መሆኑን የውጭ ጉዳይ ሚኒስቴር አስታውቆ፣ ኢትዮጵያ በጎረቤት ሀገሯ የተከሰተውን የእርስ በርስ ጦርነት ለማስቆም አዲስ አበባ ላይ የተካሄደው የሰላም ድርድር አንዳንድ እመርታዎች የታዩበትና በቀጣይነት ውይይት ለማድረግ ስምምነት የተደረሰበት ነው ብሏል። የደቡብ ሱዳን መንግስት የተቃዋሚውን መሪ ሪያክ ማቻርን አንፈልጋቸውም ሲል ከጁባ መግለጫ መስጠቱን ዓለም አቀፍ የዜና አውታሮች ዘግበውታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ማምሻውን ለአሜሪካ ድምጽ እንደገለጹት የማሻረን እንቅስቃሴ ገድቦ የቆየውን እቀባ ለማንሳት ስምምነት ላይ ተደርሷል። ሄኖክ ሰማግዜር ተከታትሎታል። ከአስተዳደር አንጻር እንግዲህ ዋነኞች ውስጥ ተብለው የሚቀመጡት ምን ያህል የምክትል ፕሬዚዳንቶች ይኑሩ፣ ማን የትኛውን ቦታ ይውሰድ፣ የካቢኔ መቀመጫ ውስጥ ምን ያህል ይሁን፣ ምክትል ሚኒስትሮች፣ ሚኒስትሮች ስንት ቁጥር ይኖራቸው፣ ማን የትኛውን ይውሰድ፣ ደቡብ ሱዳን ፓርላማ መቀመጫው እንዴት ስርጭት ይኑረው፣ በተመሳሳይ መንገድ ማን ስንት ወንበር ይኑረው የሚሉና መጨረሻ ላይም ደግሞ የደቡብ ሱዳንን መንግስት አስተዳደር የክልሎች ክፍፍል እንዴት ይሁን የሚለው ቀደም ሲል በንጥልጥል የቆየ ስለሆነ አዲስ ኮሚሽን እንዲቋቋምና እሱም እንዲወሰን ከመግባባት ተደርሷል። ሌላኛው ጸጥታ ጉዳይ ነው። እንግዲህ ደቡብ ሱዳን ውስጥ መጀመሪያ ግጭቱ ሲፈጠር በመንግስትና ዶክተር ሬት ማቻል በሚመሩት የደቡብ ሱዳን ነጻ አውጪ ንቅናቄ መካከል ይሁን እንጂ እየዋለ እያደረ ሌሎች ታራቂ ቡድኖች መጥተዋል። ሌሎች ዱር ቤቴ ያሉ ቡድኖች ተከስተዋልና የትኞቹ ናቸው የመንግስት አካል የሚሆኑት የሚል ዝርዝር የጸጥታ ሁኔታ ላይ በኢጋድ የሚኒስትሮች ምክር ቤት የቀረበው የኢጋድ የሰላም ሀሳብ ለመሪዎቹ ቀርቦ ክርክር ተካሂዶበታል ሁለተኛው የነበረው ጉዳይ ዋነኛ የተቃዋሚ ቡድን መሪ ዶክተር ሬክማቻር ዕጣ ፈንታ ጉዳይ ነው ይህ ነው ከአንተ እንደምታውቀው ሬክማቻር ላለፉት ሁለት ዓመታት አካባቢ ከአካባቢው ርቀው ደቡብ አፍሪካ የነበሩት የሰላም ውይይቱን እሳቸው የወከሏቸው የቡድናቸው አመራሮች ሲከራከሩበት የነበረ ነው ስለዚህ የእሳቸው የሰላም አካል መሆን የግድ ነው ሲባል ክርክር ሲደረግበት ነበር። በተለይም ኤስፒኤልኤም አይኦ ሬክ ማቻር መምጣት አለበት፣ እሳቸው በሌሉበት ሁኔታ ውስጥ ድርድሩ አንድም ጋት አይሄድም፣ አንድም ጋት መራመድ አይችልም የሚል ጉዳይ ነበር። እሱም ተነስቷል። ይሄ የትናንቱ ስብሰባ የተሳካ ነበር ብለን ማለት እንችላለን። ከሚጠበቀው በላይ የተሳካ ነበር። እንግዲህ እናንተ የተሳካ ነው ምክንያቶች የደቡብ ሱዳን ነጻ አውጪ ንቅናቄ መሪ እና ምክትል ፕሬዚደንት የነበሩትን ዶክተር ረክ ማቻር ከደቡብ አፍሪካ አዲስ አበባ መጥተው በሰላም ጥረቱ ቀጣይ ሂደት ላይ በአካል እንዲሳተፉ ተወስኗል። ይሄ አንደኛው ትልቅ ስኬት ነው። ቀደም ሲል በጁባ ባለው የፕሬዚደንት ሰልቫኪር አስተዳደር በኩል ይሄ የሚታሰብ አልነበረም። በኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጎትጓችነት፣ ተጽዕኖና ማግባባት ይህንን ሀሳብ ተቀብለው ረክማቻርም አዲስ አበባ መጥተው ሁለቱን ከሁለት ዓመት በኋላ የማይታሰብ የሆነ የነበረውን አይቻለም ተብሎ ሲገመት የነበረውን አንድ አዳራሽ አንድ ገበታ ላይ አስቀምጠው አጨባብጠው አስተቃቅፈው በመካከላቸው ያለውን ችግር በሰላም እንዲፈቱት ይሄ ጊዜ የሚሰጥ ጉዳይም እንዳልሆነ የጊዜ ጉዳይ ከእነሱ ጋር እንዳልሆነም አስረድተዋቸው ከመግባባት ደርሰዋል። ስለዚህ ሬክማቸር የእንቅስቃሴ ሁኔታቸው ላይ ተጥሎ የነበረው ገደብ እንዲነሳ መሪዎቹ ተስማምቷል። ይሄ ትልቅ ውሳኔ ነው። ለሰላም ሂደቱም አጋዥ ነው ተብሎ ይታመናል በቀጣይ ሞሪታኒያ ዋና ከተማ ንዋክሾት የሚካሄድ የሰላሳ አንደኛው የአፍሪካ ህብረት ስብሰባ አለ ከዚህ ጎን ለጎን የኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮች ተገናኝተው ቋጫ እንዲያደርጉበት ከመግባባት ተደርሷል ይህም ትልቅ እርምጃ ተደርጎ ይወሰዳል። በስተመጨረሻ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለቱን መሪዎች ሳልቫኪር እና ሪያክ ማሻርን እጅ ለእጅ እንዲጨባበጡ፣ እንዲተቃቀፉ ሲያደርጉ ነበር። ስልቱ ምንድን ነው? ፍቅር ያሸንፋል። ዲፕሎማሲ ሄኖክ፣ እንደ ትርጉምህ ነው። ይሄ ትልቁ ነገር ሁለቱ የፖለቲካ መሪዎች በመሀከላቸው ያለውን ችግር ለመፍታት አሁንም እድሉ እንዳለ የሚያሳይ ነው። ፕሬዚደንት ሳልቫኪርም ዶክተር ሪክ ማቻርም ለደቡብ ሱዳን ህዝቦች ነጻነት ትልቅ ዋጋ የከፈሉ የፖለቲካ መሪዎች ናቸው። ይህን ዋጋ ክፍሎ ሲያበቁ ግን ወደ እንደዚህ አይነት የፖለቲካ መሳሳብ ገብቶ ዳፋው ለተራው የደቡብ ሱዳን ህዝብ ሆኗል። ደቡብ ሱዳን ካላት ህዝብ ውስጥ አሁን ሰባ በመቶ የሚሆነው አንድም ከሀገር ውጭ ነው የሚሆነው ያለው ሌላም ከሀገር ውጭ በስደት ላይ ነው ያለው። ሌላውም አገር ውስጥም ቢሆን በስደት ሆኖ ተፈናቅሎ በካምፕ የሚኖር ነው። ይሄ ችግር ቶሎ መፈታት አለበት። የደቡብ ሱዳናዊን እንባ ማበስ ያስፈልጋል። መከራና እንግልታቸው ሊቆም ይገባል። ለዚህ ያላቸውን ፍላጎት ያሳያል። ይሄ ጉዳይ ዞሮ ዞሮ የደቡብ ሱዳናዊያን ጉዳይ ብቻ አይደለም። ችግሩ ከነሱ በላይ ነው። ኢትዮጵያ በመቶ ሺዎች የሚቆጠሩ የደቡብ ሱዳን ዜጎችን ለማስጠለም ተገድዳለች። እነዚህ ደቡብ ሱዳናዊ ወንድሞቻችን ከኢትዮጵያውያን ካለ ውስን ሀብት ላይ ነው እየተቋደሱ የሚኖሩት። ከጸጥታ አንጻር የራሱ ተግዳሮቶች አሉት። ባለፈው ዓመት በፊት የነበረው የምሩሌ ችግርን ማስታወስ ይቻላል። ስለዚህ የደቡብ ሱዳን ሰላም መሆን የእኛ ሰላም ነው። ይሄን እንዲመጣ ሁለቱ መሪዎች ወደዚህ ደረጃ እንዲደርሱ ጠቅላይ ሚኒስትሩ ያደረጉት ጥረት አለ። ይሄን ጥረት የምናደርገው ለደቡብ ሱዳናውያን ብቻ ብለን አለ ለራሳችንም ስለሚያስፈልገን ነው። በጣም ነው የማመሰግነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለሰጡኝ ማብራሪያ አመሰግናለሁ። ሴ እኔም አንተንም የአሜሪካ ድምጽ ሬዲዮ አድማጮችን አመሰግናለሁ። እግዚአብሔር ስትልም